በትላንትና ዕለት የታሰሩት የአየር ትራፊክ ተቆጣጣሪዎች ዛሬ ፍርድ ቤት ቀርበዋል። ዘጠኙ የአየር ትራፊክ ተቆጣጣሪዎች የታሰሩት አድማ በማስተባበር ኢኮኖሚውንና የሀገሪቱን ገጽታ የሚጎዳ ተግባር ፈጽመዋል በሚል በመጠረጠራቸው እንደሆነ የፌዴራል ፖሊስ አስታውቋል። ጥያቄው ምን እንደሆነ፣ አድማው የሁላችንም ነው ያሉ ሌሎች የአየር ትራፊክ ተቆጣጣሪዎች ግን ዘጠኙ ብቻ ለምን እንደታሰሩ እንዳልገባቸው ገልጸዋል። እስክንድር ፍሬው ተከታዩን ዘገባ ልኳል። ጥቅማጥቅምና የደሞዝ ጭማሪ የጠየቁ የአየር ትራፊክ ተቆጣጣሪዎች የጠሩት የስራ ማቆም አድማና ውዝግቡ እንሆ እስካሁንም ቀጥሏል። የፌዴራል ፖሊስ ይህንን አድማ አስተባብረዋል፣ በኢኮኖሚና በአገር ገጽታ ላይም ጉዳት አድርሰዋል በሚል የጠረጠራቸውን ዘጠኝ የአየር ትራፊክ ተቆጣጣሪዎች በትናንትናው እለት በቁጥጥር ስር መዋሉን አስታውቋል። በዛሬው እለት ፌዴራል የመጀመሪያ ደረጃ ፍርድ ቤት የቀረቡት እነዚሁ ተጠርጣሪዎች የተጨማሪ ሰባት ቀናት የምርመራ ጊዜ እንደተጠየቀባቸው ባልደረቦቻቸው ገልጸዋል። ለመስከረም ሁለት ተጨማሪ ቀጠሮ መያዙንም ነው ያመለከቱት። ዛሬ ፍርድ ቤት የቀረቡት ቁምላቸው መሸሻ፣ ሳሙኤል መንግስቱ፣ ተመስገን ቂጢሳ፣ ደረጀ ለማ፣ ዳንኤል አስፋው፣ መቅደላዊት አማኑኤል፣ ሳምራዊት ጳውሎስ፣ ናትናኤል አሽኔና ዳግም እሼቴ የተባሉት መሆናቸውንም ጠቁመዋል። ስማቸው እንዲገለጽ ያልፈለጉ የአየር ትራፊክ ተቆጣጣሪዎች ለአሜሪካ ድምፅ እንዳስረዱትም ካለፈው ሰኞ ጀምሮ የተጠራው አድማም ሆነ የተነሳው ጥያቄ የሁሉም ባልደረቦቻቸው ጥያቄ ነው። አድማውን ለማድረግ የፈረሙትም ሰባ አራት ሰዎች ናቸው። ለምን ዘጠኙ ብቻ ተነጥለው እንደታሰሩም አልገባንም ብለዋል የፌዴራል ፖሊስ ኮሚሽነር ዘይኑ ጀማል ትናንት ለአሜሪካ ድምፅ ሲናገሩ የትራፊክ ተቆጣጣሪዎቹ የታሰሩበትን ምክንያት ያብራሩት እንደሚከተለው ነው። የመያዛቸው ምክንያት አንደኛ ጥያቄ እንዲጠይቁ በአግባቡ ጥያቄያቸው ፌር እንደሆነ በአግባቡ እንዲጠይቁ ኔግሽት ሲደረጉ ነው የቆዩት ላለፉት ሲደራደሩና ሀያ ቀናት እና አድማ ያው እንግዲህ ስራ ማቆም አድማ ነው ያደረጉት። ጥያቄያቸው በአብዛኛው የደሞዝና የደሞዝ ጥያቄ አይነት ነገር ነው። ሞሮፍ የደሞዝ ጥያቄ ነው። እና ስለዚህ ከዚህ ጋር ተያይዞ ስራ እናቆማለን ሲሉ ስራ ማቆም ማተክል አይደለም፣ ማቆም የለባቸውም። አንደኛ ይሄ አንድ አውትሌት ነው፣ የኢትዮጵያ ብቸኛ ፖርት ተደርጎ የሚቆጠር ነገር ስለሆነ መውጫ በር ስለሆነ እና በአየር መንገዱም ላይ የሚደርሰው ጫና ቀላል አይሆንም። ሁለተኛ ለሀገሪቱም ከሀገሪቱም አጠቃላይ ናሽናል ኢንትረስት ጋራ ችግር ውስጥ የሚያስገባ ስለሆነ እንደዛ ማድረግ አችሉም ተብሎ ተነግሯቸዋል እና ይህንን ዲፋይ አርገው እነሱ በስራ ማቆም አድማው ጸንተው መጀመሪያ እሺ ብለው ነበረ። ከዛ በኋላ ተመልሰው እንደገና ሞቢላይዛ አዘው፣ የተወሰኑ ሪንግ ሊደሮቹ ሞቢላይዛ አዘው ወደ ስራ ማቆም አድማ ተመለሱ ማለት ነው። እሱ ብቻ ሳይሆን ለተለያዩ ኢንተርናሽናል ኦርጋናይዜሽኖች የኢትዮጵያ አየር መንገድም ሆነ በአጠቃላይ የኢትዮጵያ የአየር ትራንስፖርትን ኢሜጅ ትንሽ የሚያበላሽ ነገር ልከዋል፣ ለአለም አቀፍ ተቋማት አዎ፣ ለአለም አቀፍ ተቋማት፣ ለተለያዩ ድርጅቶች አዎ። እና ይሄ ደግሞ የፒዩርሊ አጌንስት ከናሽናል ኢንትረስት ከናሽናል ሴክዩሪቲ ከሀገሪቱ ደህንነትና ጥቅም አኳያ ነው የሚሉኝ። አዎ። እና በዛ ሴንስ ተገቢ ያልሆነ ነገር ነው፣ በሀገር በህዝብ ጥቅም ላይ በሀገር ጥቅም ላይ ያነጣጠረ ነገር እንደዚህ አይነት ቻጥር መፈጸም ትክክል አይደለም። ይሄ ደግሞ ወንጀል ነው ተብሎ በተደጋጋሚ ጊዜ ተነግሯል። የኢትዮጵያ ሲቪል አቪዬሽን ባለስልጣን ዋና ዳይሬክተር ኮሎኔል ወሰኔለ ሁነኛውም የሚከተለውም ብለው ነበር። እንዲመለሱ የተለያየ ጥረት ተደርጓል። ሲመለሱ ያው በግልጽ እንደሚታወቀው አንድ ወደባችንን ነው ዘግተው የሄዱት። ስለዚህ ይቅርታ ብለው ይቅርታ የሚሉት መንግስትና ህዝብን ይቅርታ ብለው እንዲመለሱ ብዙ ጥረት ቢደረግም አብዛኛው ሰራተኛ ይሄንን አድርጎ የተሰራው ስራ ትክክል አለመሆኑም ቢያምንም ጥቂት ሰዎች ግን አንደኛ ሰራተኛው ወደ ስራው ይቅርታ ብሎ እንዳይመለስ በጣም ግፊት እንደሚያደርጉ እናውቅ ነበረ። ሁለተኛ እንደሚታየው በተለያዩ ሚዲያዎች የተለያየ ዘዴ በመጠቀም የኢትዮጵያ አየር ክልል አደጋ ላይ እንደሆነ በተለያየ ቦታ ህዝብ እንዲያውቀው አለም እንዲያውቀው ይገፋሉ። ይሄ በቀጥታ የሀገሪቷን የአየር ክልል አደጋ ነው ብሎ ዘመቻ ማድረግ እጅግ በጣም የሚያሳፍር እጅግ በጣም ትክክል ያልሆነ ስራ ነው። ምክንያቱም ጥያቄ የደሞዝ ጥያቄ ከሆነ ጥያቄው ሌሎች ጥቅማጥቅም ጥቅም ከሆነ ከዚህ ጋር የሚገናኝ ነገር የለም። ምክንያቱም ወደ ስራ ገብተው የአየር ክልሉ እንዳይዘጋ ያደረጉትን ሰዎች በጣም በጣም ሞራል በሚነካ መልኩ የማቅረብ ሁኔታም አለ። ስለዚህ እነዚህ የተወሰኑ ጥቂት ሰዎች የሚሰሩ ስራ እጅግ እጅግ በእኔ እምነት ትክክል ያልሆነ የሚያስጠይቅም ነው። ከዚህ አኳያ እኛም ለሚመለከተው አካል ይሄ ነገር ትክክል አለመሆኑ ተደጋጋሚ አቤት እያለንም። አድማው በተለይ በዚህ ሰዓት መጠራቱ ሊያስከትል የሚችለውን ሁኔታ በተመለከተ የጠየቅኳቸው የኢትዮጵያ የአየር ትራፊክ ተቆጣጣሪዎች ማህበር ፕሬዚዳንት አቶ ፍጹም ጥላሁን ባለፈው ሳምንት ይህንን ተናግረው ነበር። ሰራተኛው ደግሞ ያለበት ጫናና የደረሰበት መገፋትና ብሶት ከመቆጣጠር በላይ ከአቅሙ በላይ ሆነበትና ይህን ደግሞ ስራ እየሰሩ በዚህ አይነት ሁኔታ ላይ ስራው በራሱም አስጨናቂና ከባድ ነው ይህንን እንደገና ኢኮኖሚካል ተጠቃሚ ሳይሆን እንደገና የስራ በደል እየመጣበት ይህንን ስራ ከዚህ በላይ ገፍቶ መሄድ ስለከበደው ነው። ምክንያቱም ለማሳያ ዓመት ያክል ብኖች ባለፉት አስር አመታት ወደ ሀምሳ ልምድ ያላቸው ባለሙያዎች ስራውን ለቀው ሄደዋል። ለምንድን ነው ተገፍተው፣ እዚህ ላይ መቆየታቸው ከብዷቸው ነው ወደዚያ ሄዱት እና ከጊዜው ጋር ጊዜው ጥሩ እንዳልሆነ አብዛኛው ሰራተኛ ያናል ግን በቃ በዚህ ሁኔታ መቀጠል አልችልም ብሎ ነው ወደ ሄዶ ስማቸው እንዲገለጽ ያልፈለጉ የአየር ትራፊክ ተቆጣጣሪዎች ለአሜሪካ ድምጽ ሲናገሩ መብታቸውን በመጠየቃቸው እየደረሰባቸው ያለው ጫና ከፍተኛ መሆኑን አስረድተዋል። ወደ ስራ መመለስ የሚችሉት ጥፋተኛ መሆናቸውን የሚገልጽ ደብዳቤ ሲፈርሙ ብቻ እንደሆነ ሲነገራቸው መቆየቱን ለምሳሌ ከመካከላቸው አንደኛው ተናግረዋል። ወደ አስር ከሚጠጉ ሰዎች በስተቀር ሌሎቻችን ለመፈረም ፈቃደኛ ሳንሆን ቆይተናል ሲሉም አስረድተዋል። በተለይም ዛሬ ከምሳ ሰዓት በፊት እኛ ደብዳቤውን ከፈረምን ዘጠኙ ባልደረቦቻችን ሊፈቱ እንደሚችሉ ተነግሮን ነበር ባይ ናቸው። በተሰጠን ተስፋ ምክንያትም የቀረነው በሙሉ ደብዳቤውን ፈርመናል ብለዋል። ይህም ሆኖ ግን ባልደረቦቻቸው አለመፈታታቸውን በማስታወስ ለአሜሪካ ድምጽ ሬዲዮ እስክንድር ፍሬው ከአዲስ አበባ